sota core yele ታዛ የኔ ታዛ ጥልመቴ ወረሰው ይችን አለም እንዴት ልክፋት? ብቻዬን ያለሰ ባዶ ቤትን ዘጋግቼ ከማባት በቀር ምን ምርጫለኝ? ተፈርዶብኝ ያ Mädchen bin und Tendale Tendale Tendale And it's going

መታደል መለየትችን አምኖ ልቤ መቀበል ተሳለው ጓዳልፍኝ ሽ እጽናናለው በቀሪ ዘመኔ በቃርሚ ነው ካንቺ ሌላ አላፍቅርም